ሙሉ በሙሉ በሴቶች ብቻ የተመራው ታሪካዊ በረራ ያደረገ የኢትዮጵያ አየር መንገድ ትናንት ማለዳ ከባንኮክ አዲስ አበባ ገብቷል። ስለ ሴቶች እኩልነት በህብረተሰብ ውስጥ የአመለካከት ለውጥ እንዲመጣ ተግባራዊ ምሳሌ ይሆናል ብላለች። አውሮፕላኑን ያበረረችው የመጀመሪያዋ ሴት ካፒቴን አምሳለ ጓሉ የአየር መንገዱም በረራው የተሳካ እንደነበረ አስታውቋል። እስክንድር ፍሬው በስፍራው ተገኝቶ ተከታዩን አጠናቅሯል። ኢትዮጵያውያኖቹ ሴቶች ታሪካዊ የሆነውን በረራ አድርገው ወደ አገራቸው ተመልሰዋል። አብራሪዋ ረዳቷና፣ ሌሎች የበረራው ሰራተኞች እንደዚሁም ቴክኒሽያኖቹና ቀሪዎቹ ባለሙያዎች ሴቶች የሆኑበት በረራ በስኬት ተጠናቋል። የአውሮፕላኑ ሞተር ሳይጠፋ በዚያ ያለው ስሜትም ሳይቀዘቅዝ አብራሪዋን ካፒቴን አምሳለ ጓሉን አነጋግሬያለሁ። ከበረራ ክፍል ቁጭ ብላ ለመውረድ የመጨረሻውን ዝግጅት እያደረገች አስተያየቷን ሰጥታኛለች። ታሪካዊው በረራ ከፍተኛ መልእክት ሊያስተላልፍ የሚችል መሆኑን ነው የመጀመሪያዋ ኢትዮጵያዊት ሴት ካፒቴን የተናገረችው። የመጀመሪያው፣ ለሴቶች እኩል እድል ከተሰጠ ሴቶች ሁሉም የስራ ዘርፍ ላይ መሳተፍ እንደሚችሉ የሚያሳይ ነው። ሌላ ደግሞ ህብረተሰቡ የአመለካከት ለውጥ እንዲያመጣ ተግባራዊ ምሳሌ ማየት፣ የአመለካከት ለውጥ እየመጣም ቢሆን ከዚህ የበለጠ ግንዛቤ እንዲኖራቸው ያደርጋል። አንቺ በግልሽ የመጀመሪያዋ ኢትዮጵያዊት ሴት ካፒቴን ሆነሽ ታሪካዊ በረራ መርተሽ መመለስሽ ምን ያሳደረብሽ ስሜት አለ? ከቤተሰቦች አካባቢ በግል ከምትቀርቢያቸው ሰዎች ስ የምታገኛቸው አስተያየቶች ምንድን ናቸው? ያው ልምዱ ደስ ይላል ብዙም የተለየ ነገር የለውም። ልክ እንደ ሌላው ጊዜ ወደ ስራው ስንመለስ፣ ሌላ ጊዜ የምንሰራውን በሴቶችም ተመራ፣ ከወንድም ጋር በረርኩ። የስራው ደረጃ አንድ አይነት ነው። መንገደኛ የዘብ አጓጓዝክበት ጊዜ ሁል ጊዜ መሰራት ያለበት ነገር መሰራት አለበት። ግን ደስ የሚለው የምናስተላልፈው መልእክት እርግጠኛ ነኝ። ይሄ በጣም ብዙ ወጣት ልጆችን እንደሚያነቃቃ ተስፋ አደርጋለሁ እና እዚህ ስራ ቦታ ላይ እኛን አይተው ከጥቂት ዓመታት በኋላ ይሄ በጣት የሚቆጠሩትን ሴቶች ቁጥር እንደሚጨምር ተስፋ አደርጋለሁ። ካፒቴን አምሳል እንደምትለው አውሮፕላን ማብረር ለእርሷ መደበኛ ስራዋና የተለመደ ተግባሯ ነው። ረዳቷ ሴት የሆነችበት በረራ ማካሄዷም አዲስ አይደለም። ረዳቶቿ አንዳንድ ጊዜ ሴቶች ሌላ ጊዜ ደግሞ ወንዶች መሆናቸውም የተለመደ መሆኑን አስታውሳለች። እርሷ እንዳለችው የአሁኑ ለየት የሚለው ከመሬት እስከ አየር ላይ ያሉት ባለሙያዎች ሁሉ ሴቶች በመሆናቸው ነው። በዚህ አይነቱ በረራ የተላለፈው መልእክት ደግሞ ከዜና እንደሚያልፍ ተስፋ አድርጋለሁ ብላለች። የካፒቴን አምሳለ ጓሉ ረዳት በመሆን የበረረችው ሰላማዊ ተስፋዬም አስተያየቷን ሰጥታኛለች ያው ለየት የሚያደርገው የመጀመሪያ ሴት ካፕቴን ጋር አብረሬ መብረሬ ለየት ያደርገዋል። ሌላ ነገር ሁሉም ስራ የሚሰራው በሴት ሆነ እንጂ አንድ አይነት ነው፣ ምንም ለውጥ የለውም። በረራው ተሳፋሪዎቹ የረኩበት እንደነበር የተናገረችው ደግሞ በሱፐርቫይዘርነት የተሳተፈችው ብሩክ ታይት መሳፍንት ናት። ሁሉም ከኛ ከሰራተኞቹ ጨምሮ የተለያዩ ሴቶች ነበሩና ሁሉም ደስተኞች ነበሩ። የተለየ ስሜት ነበረው በጣም ደስ የሚል የሚያበረታታ አይነት ስሜት ነበረው። በጣም የደስታ ስሜት ነው ያየሁባቸው። ለኢትዮጵያውያን ሴቶች በተለይ ለወጣቶቹ፣ በትምህርት ቤት ለሚገኙት ይሄ ምን መልእክት ያስተላልፋል ብለች ታስቢያለች ብዶክ? ይሄ እንግዲህ ሴቶች ያለምንም ገደብ የፆታ ገደብ ሳይኖራቸው የፈለጉበትን እና የሚመኙትን ደረጃ ላይ መድረስ እንደሚችሉ ነው ማስተላለፍ ንፈልገው። የታሪካዊ በረራ አካል ሆኛ ለው የሚል ስሜት አሳድሮብሻል? ለምሳሌ በዚህ በረራ በመሳተፍ አዎ፣ በጣም እድለኛም ነኝ ብዬ አስባለሁ። የኢትዮጵያ አየር መንገድም በሴቶች ብቻ የተከናወነው በረራ የተሳካ እንደነበር አስታውቋል። በበረራው በመሳተፍ ባንኮክ ደርሰው የተመለሱት የአየር መንገዱ የማርኬቲንግ ምክትል ፕሬዝዳንት ራሄል አሰፋ ይህንኑ ለቪኦኤ አብራርተዋል። በረራው በቃ እንዳጀማመሩ እንደውም በበለጠ ሁኔታ የተሳካ ነበረ። ከበረራ ውስጥ ጀምሮ ሁሉ ነገር በሰላም በስኬት በደስታ ሁሉ ሰው ስሜቱ በጣም በተነቃቃ ሁኔታ ደስ ብሎን የሄድንበት ሁኔታ ነው። እስከዛሬ ከሄድናቸው የበለጠ እንጂ ያነሰ ያልሆነ። እዛም አቀባበሉ በጣም ትልቅ ነበር። የኤርፖርት ተቋማት በትልቅ ደረጃ ተቀብለውናል። እንደዚሁ እንኳን ደስ ያላችሁ እኛም የእኛን ሀገር መርጣችሁ ይህንን የመጀመሪያ ታሪካዊ ሴቶች በጠቅላላ ሴቶች የተከናወነ ፍላይታችሁን ወደ እኛ ሀገር ማድረጋችሁ አስደስቶናል ብለው እንደዚሁ እነሱ ጥሩ አቀባበል አደረጉልን። ከዚያም እንግዲህ ከተማም ገብተን እንደዚሁ የቱሪዝም ኮሚሽነር ሴት ቱሪዝም ሴት ነበሩ፣ ሴት ናቸው። እሳቸው እንደዚህ ጥሩ አቀባበል አደረጉልን። ከዛም እንግዲህ ጉብኝቶቻችን በሄድንበት ሁሉ ይህንኑ የመጣንበትን ምክንያት እየጠቀስን ብዙ አይነት እንደው ኢንተረስት ነው ከሰዎች እና ብዙ አይነት ሪያክሽኖች ነው ያየ። ነው አስደሳች ነበር። በአጠቃላይ መንገደኛ ጭምር ጭናችሁ ነው እንደመጣችሁ? ድሮ ላይ መደበኛ መንገደኛ ጭናችሁን የተመለሳችሁ? አዎ፣ በሚገባ ይሄ እኮ መደበኛ በረራ ነው። እኛ ይሄንን መደበኛ በረራ ያው ይሄንን ሰየም ነው እንጂ ስንሄድም ስንመጣም መደበኛ በረራውን ነው ተጠቅ ያዘጋጀ ነው የኢትዮጵያ አየር መንገድ የተመሰረተበትን ሰባኛ ዓመት በዓል በመጪው የፈረንጆች ዓመት እንደሚያከብር ምክትል ፕሬዝዳንቱ አስታውሰዋል። ይህ ታሪካዊ በረራም አየር መንገዱ ሴቶችን ከማብቃት አንጻር የሰራውን ስራ ለማስተዋወቅ ጭምር እንደሚያግዝ ያምናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።